መስከረም ሲጠባ ህዳር ሲታጠነ እልክልሻለሁ ልቤን በሳጠነው፣ ይባላል ቆንጆ በደንብ እንጂ ግሩም ግጥም ነው። ዛሬ ቀኑ ህዳር አስራ ሁለትም አይደለ? ይሄ ወር ደግሞ አንድ ነገር አስታወሰን። ህዳር ሲታጠን፣ የህዳር በሽታ፣ ወዘተ። ንጉሴ አክሊሉ አንድ ዘገባ አለው። ህዳር አስራ ሁለት ቀን ሺ ዘጠኝ መቶ አስራ አንድ ዓመተ ምህረት ልክ የዛሬ ዘጠና ዘጠኝ ዓመት አዲስ አበባ የከተማዋን ከንቲባ ወሰኔ ዘአማኑኤልን ያጣችው ከተማዋ ውስጥ በወቅቱ ገብቶ በነበረው የወረርሽኝ በሽታ አማካይነት ነው። በዚህ በሽታ ብዙ ሰዎችን ቀብራለች አዲስ አበባ በተለይ ከህዳር ሰባት እስከ ሀያ አንድ በነበሩት ቀናት ውስጥ መከራ ውስጥ ወድቃለች፣ በሀዘን ድባብ ተውጣለች አዲስ አበባ። ያን ታሪክ ነው ዛሬ በመጠኑ ለማስታወስ የምሞክረው። አቶ አውላቸው ታደሰ በሰሜን ሸዋ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከል የስራ ሂደት ባለቤት ናቸው እና ከታሪኩም ከበሽታውም አይነት እያጣቀሱ ባጭሩ ያጫወቱ ናቸው። ዛሬ በጥናተኛ ዓመት አካባቢ የበሽታ ከውጪ እንደመጣ ታሪኮች ያመላክታሉ እና ያን ሰአት የሀገራችን የዜና ፖሊሲ በጣም ደካማ ስለሆነ ብዙ ሰዎች ተጠቅተዋል። በመከላከል ላይ የተመሰረተ የዜና ፖሊሲ አልነበረም እና በጣም በብዙ ሚሊዮን የሚጠጉ ሰዎች ህይወታቸው አልፏል እና ህደት ሰጠን የሚባለው በአካባቢ ያሉ ሰዎች የአካባቢቸው ቆሻሻ ሰብሰቡ የሚያቀጥሉበት አካባቢቸውን የሚያጠኑበት ነው እና እንደውም እኛም በጤናችን ፖሊሲ አንዱ የመከላከል ስራ ነው እና ኮሚኒቲው ይሄንን ጥሩ የመከላከል ስራ ነው እና ከዛን ጊዜ ጀምሮ ብዙ ሰዎች እየተጠቁሉና ህብረተሰቡ ይህንን አካባቢውን ሲያጸዳ ሰዎች በአካባቢያቸው ያለውን ቆሻሻ ሰብስበው ያቃጠላሉ። ይሄ ደግሞ የአካባቢን ስዳት ያመጣል። በበሽታ የሚያዙ ቁጥራቸውን ይቀነስላቸዋል እና ህዳር ሲታጠን ይባላል ልክ ህዳር አስራ ሁለት አካባቢ ሰው በጋራ የአካባቢውን ቆሻሻ ሰብስቦ በማቃጠል በማጽዳት በዚያው ላይ አንዳንድ ነገር በመመካከል አካባቢያቸውን ያጸዳሉና ለእኛ ሚሄድ በጎ ተግባር ነው። ይሄ በማድረጋቸው ለእኛም ጤና ተቋም ጥቅም አለው እና ልክ የዛሬ ስን አስተኛ አመት አካባቢ ወረርሽኝ ሲከሰት ህዝቡ አይ አካባቢ ናይ እና የአካባቢ ሰዎች ከመካከሩ አካባቢያችን ብናዘዳ ይሄ በሽታ ሊጠፋ ይችላል ብለዋቸው ተወያዩ። በመጀመሪያው አመት ያንቆሻሻ ያደርግች በአመቱ ያሉት የበሽተኞች ቁጥር ቀነሰ። በአመቱ ደገሙት። መጀመሪያ ላይ ከነበረው የተማሪዎች ቁጥር በሁለተኛው አመት ያለው ከትናሽ በላይ ቀነሰ። ስለዚህ በሽታ ሊያስከትል የሚችለው ይህ አካባቢዎች ላይ ያለ ቆሻሻ ነው በሚል እንደገና ቅጥቀታውን ወደ ሁሉም አካባቢ አንስተው ቆሻሻ ማጽዳትና ማቃጠል ጀምሩ። ህዳር ሲታጠን የሚባልበት ምክንያት ይሄ ነው። መንግስትም ይህንን ከህብረተሰቡ በመውሰድ በመከላከል ላይ የተመሰረተ የጤና ፖሊሲ የሚል ነገር ካረጸ አሁን ላይ ይህ ነገር እየተተገበረ እና መነሻው ግን እነዛ ናቸው። ሰዎች አካባቢ ሲናዛ ብለው እነዛ ይዘው ይህን ነገር ስለጠሩት እና እንደ መነሻ ሆኖ አሁንም በፖሊሳችን ላይ ተካተው እየተጠቀምንበት እንገኛለን ማለት ነው። አመሰግናለሁ አቶ አውላቸው ታደሰ። በአሁኑ ጊዜ ግን እየተነገረ ያለው ቆሻሻን ከማቃጠል መቅበር የተሻለ ነው እየተባለ ነው እየተነገረ ያለው። ስለዚህ ወቅት ይህ በሽታ በመከሰቱ ምክንያት የህዳር በሽታ እየተባለ እንደሚጠራ ይነገራል። በሽታው ብዙ ሺህ ሰዎችን እንደገደለ ነው የሚታወቀው። የበሽታውም ዓይነት ብዙ ነው። ወረርሽኝ ይሉታል፣ ንዳድ ይሉታል፣ ተስቦ ይሉታል፣ ኢንፍሉዌንዛ ይሉታል፣ ትክትክ ይሉታል፣ የተለያየ ስም አለው እና በወቅቱ የቀብር ቦታ እንኳ አልተገኘም ነበረ። ሰዎች ቤተ ክርስቲያን ሄደው መቅበር ሳይችሉ በመቅረታቸው በመኖሪያ ቤታቸው ሳይቀር ቀብሩ እንደነበረ ይነገራል። ባል የሚስቱንና የልጆቹን ሚስትም የባሏንና የልጆቿን አስከሬን እንዲወሰዱ ይቀብሩ እንደነበር ይነገራል እና ይህ የዛሬው ህዳር አስራ ሁለት ቀን ሁልጊዜ ሲታሰብ እነዚህ እነዚህ ነገሮች ሁሉ ይነሳሉ። እንግዲህ ዘንድሮ ዘጠና ዘጠኝ አመት ነው። ሁላችንንም ለእኛም እንግዲህ እድሜውን ሰጥቶ የመቶ አመት ሰው ይበለና አበቃሁ።